ጋቢና B ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ። ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው ጋቢና ቪኦኤ አስገባችሁት። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ ወደ አማራ ክልል፣ አዲስ አበባና ትግራይ ክልል እንዲሁም ወደ ሪዮ ኦሎምፒክስ ይወስደናል። የህዝቡን ጥያቄ ለመመለስ መንግስት እንደሚሰራ የሀገሪቱ ምክትል ጠቅላይ ሚኒስትርና የብሔረ አማራ ዴሞክራሲያዊ ንቅናቄ መሪ አቶ ደመቀ መኮንን ተናገሩ። በእነዚህ መስተጋብር ችግሮችን በፍጥነት የመፍታት ችግሮች ካልተፈቱ ያልተፈቱበትን ምክንያት ለባለቤቱ የጋራ ተግባቦት ለመፍጠር በዛ ላይ ተመስርቶ ለቀጣይ ንቅናቄ ሁኔታዎችን ማመቻቸት ያስፈልጋል። የኢትዮጵያ የፌዴራላዊ አስተዳደራዊ መዋቅር በአሁኑ ወቅት በሀገሪቱ ለሚታዩ የብሔር ማንነት ጥያቄዎች ምን ያህል ድርሻ አለው? ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ኃይሎች የኢትዮጵያን ሕዝብ ፍላጎት ወይንም ጥቅም የሚያካትቱ ኃይሎች አልነበሩ። ይሄ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃተ ሕሊና በጨመረ ቁጥር በልዩነታችን ላይ ማተኮርን ጀምርና ፍርክስካችን ይወጣል። የሁለት ምሁራንም በጉዳዩ ላይ አነጋግረናል። ከዝግጅታችን ሁሉንም ማግኘት ትችላላችሁ። በኢትዮጵያ የተከሰተውን የአጣዳፊ ተቅማጥና ትውከት በሽታ ስርጭት ለመግታት መንግስት ከአለም አቀፍና አገረ በቀል ምግባረ ሰናይ ድርጅቶች ጋር በመተባበር በመስራት ላይ መሆኑን ተዘገበ። በሪዮ ኦሊምፒክስ ኢትዮጵያውያን አትሌቶች ድል እያስመዘገቡ ነው። ደቡብ አፍሪካና ኬንያም አልተቻሉም። ለኢትዮጵያ ወርቅ ያስመዘገበችው አልማዝ አያና ድሏን በ5000 ሜትር ትደግማለች ተብሎ ይጠበቃል። በጣም ትልቅ ታሪክ ነው። አንዳንድ ጊዜ በዚህ ዘመን ፈጠሬ በጣም ያስደስተኛል። በዚህ ነገር ማየት ብለን ሁላችን ደግመን ልናወራው የሚገባው ታሪክ ነው። ስለዚህ ሁለት ወርቅ ሲደመር አልማዛያና ይባላል ማለት ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጠልኝ። ዜናውን ይዘን የምንቀርበው እኔና ሄኖክ በድጋሚ ነው። የዛሬው ዜናዎች እኒህ ናቸው። ለሙስሊሞች የሚሟገት ቡድን ኒውዮርክ ከተማ ውስጥ የተገደሉት ኢማምና ረዳታቸው ጉዳይ መፍትሄ እንዲያገኝ ለመርዳት አስር ሺ ዶላርስ እንደሚሰጥ ገልጿል። የሀምሳ አምስት አመት እድሜ የሆኑት ኢማም ሙላማ አኮንጂ እና ተሀራ ኦዲን ባለፈው ቅዳሜ ከጸሎት ሲወጡ መንገድ ላይ በተከፈተባቸው ተኩስ ነበር የተገደሉት። ሀምሳ የሚሆኑ ከሁለት ዓመታት በፊት በቺቦክ ናይጄሪያ የተጠለፉት ሴት ተማሪዎች ያሉበት ቪዲዮ ባለፈው እሁድ ከታየ በኋላ የናይጄሪያ መንግስት ከቦኮ ሃራም ጋር ለመነጋገር እየሞከረ እንደሆነ ተገልጿል። ከእነሱም በርካታ መሞታቸውን ጽንፈኛው ቡድን ተናግሮ በህይወት ላሉት የእስረኞች ልውውጥ እየጠየቀ ነው ተብሏል። ትናንት እሁድ ዩቲዩብ ላይ የወጣው ቪዲዮ ሻሽ ያደረጉ ስጋት የሚታይባቸው ወጣት ሴቶች ጭንብል አጥልቆ ወታደራዊ ልብስ የለበሰው ሰው አጠገብ ተቀምጠውና ቆመው ያሳያል። በሐውሳ የሚናገረው ሰው የናይጄሪያ መንግስት በአቡጃ በሌጎስ እና በማይዱግሪ የያዛቸውን ሰዎች እንዲለቅ ጥሪ አቅርበዋል። ቦኮ ሃራም ከዚህ ቀደም ጠይቆ ነበር የሚሉ ተቆርቋሪዎች የናይጄሪያ መንግስት ለተጠለፉት ልጆች ሲል ከቦኮ ሃራም ጋር መደራደር አለበት ይላሉ። በሌላ ወገን የዛምቢያው ፕሬዚዳንት በጣም በተቀራረበ የድምጽ ብልጫ እንደገና ተመርጠዋል። ተቃዋሚ ወገኖች የምርጫው ሂደት ተጭበርብሯል ይላሉ። የገዢው የአገር ወዳጆች ግንባር መሪ ኤድጋር ሉንጉ ሀምሳ ከመቶ ድምጽ አግኝተው ዋና ተወዳዳሪያቸውን ሀካኢንዴ ሂችለማንን እንዳሸነፉ የሀገሪቱ የምርጫ ኮሚሽን አስታውቋል። የተባበረው የብሔራዊ ልማት ፓርቲ የተባለው በሂችለማን የሚመራው ፓርቲ አባላት ግን ባለፈው ሐሙስ የተካሄደው ምርጫ ተጭበርብረዋል በሚል ለሀገሪቱ ሕገ መንግሥታዊ ፍርድ ቤት ይግባኝ እንደሚሉ ገልጸዋል። ለዛሬ ያዘጋጀናቸው ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን ልመልሳችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ካድማ ስንሻገር እንላችኋለን። ጋቢና ወደ ቀዳሚው ዝግጅታችን እናልፋለን። የህዝቡን ጥያቄ ለመመለስ መንግስት እንደሚሰራ የኢትዮጵያ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትርና የብሔረ አማራ ዴሞክራሲያዊ ንቅናቄ መሪ አቶ ደመቀ መኮንን ተናገሩ። በአማራ ክልል የተቀሰቀሱ ተቃውሞዎችን ተከትሎ የተሰጠውን መግለጫ የተከታተለው እስክንድር ፍሬው ከአዲስ አበባ የሚከተለውን ልኳል። በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የጠፋው የሰው ሕይወትና የተፈጠረው አለመረጋጋት እንዳሳሰባቸው ነው ተቃዋሚዎች እየገለጹ ያሉት። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ዛሬ የሰጠው መግለጫም ይህንኑ ስጋቱን ያንጸባረቀበት የመፍትሄ ሀሳቦችንም የጠቆመበት ነው። ኢዴፓ በመግለጫው እንዳስታወሰው ተቃውሞዎቹና ግጭቶቹ ከተቀሰቀሱ ጊዜ ጀምሮ መንግስት ሕዝቡ፣ የመገናኛ ብዙኃንና የፖለቲካ ኃይሎች በኃላፊነት እንዲንቀሳቀሱ ሲያሳስብ ቆይቷል። በዛሬው መግለጫውም ተመሳሳይ ጥሪ አቅርቧል። መነሻ የመፍትሄ ሀሳቦችንም አመላክቷል። በፓርቲው የስራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ የተነበበው መግለጫ ይህንኑን ያንጸባረቀው መንግስት በሰው ህይወት ላይ ጉዳት የሚያደርስ ያልተመጣጠነ የኃይል እርምጃ ከመውሰድ እንዲቆጠብ የህብረተሰቡን ጥያቄ በዘላቂነት ለመፍታት እንዲንቀሳቀስ፣ በተጨማሪም በሀቅ ላይ የተመሰረተ መድረክ በመፍጠር በችግሩ ዙሪያ ከህዝቡና የተለያዩ የህብረተሰቡ ክፍሎችን ከሚወክሉ ተቋማትና ድርጅቶች ጋር ለመወያየት እድል እንዲፈጠር። ሁለተኛ፣ መንግስት በግጭቱ ምክንያት የታሰሩት የታሰሩ ዜጎችን ህገ መንግስታዊና ሰብአዊ መብታቸውን እንዲጠብቅ በቤተሰቦቻቸው በወዳጅ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተጠብቆ በፍጥነት ግልጽና ነጻ በሆነ ፍትህ እንዲዳኙ ያለአግባብ የታሰሩ ሰዎችንም በአስቸኳይ እንዲፈታ። ሶስተኛ መንግስት የሚነሱ የማንነት ጥያቄዎችን የሀገሪቱን ህገ መንግስት መሰረት አድርጎ በአስቸኳይ እንዲፈታና ለዘለቄታው ግን የሀገራችንን የፌዴራል አደረጃጀትና አጠቃላይ የፖለቲካ ስርዓቱን ፈትሾ ለችግሮቹ የሚመጥን ዘላቂና አስተማማኝ መፍትሄ እንዲሰጥ፣ አራተኛ ይህን ግጭት ተከትሎ ለጠፋ ህይወት ለደረሰው የአካል ጉዳትና ለወደመው ንብረት ኃላፊነት የሚወስደውን አካል የሚለይና የሚያጠራ ለሀቅ የሚሰራ ገለልተኛ አጣሪ ኮሚቴ እንዲቋቋምና ውጤቱንም በአስቸኳይ ለህዝቡ እንዲያሳውቅ በድጋሚ እንጠይቃለን። የኢትዮጵያ መንግስት በጉዳዩ ላይ እያንጸባረቀ ያለው አቋም ከተቃዋሚዎቹ የተለየ ነው። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጄኔራል መሐመድ ሰይድ የሰጡት አስተያየት ይህንኑ ያንጸባርቃል። በእርሳቸው እምነት የጸጥታ ኃይሉ የተጋፈጠው ሰላማዊ ካልሆኑ ሰልፈኞች ጋር ነው። የጸጥታ ኃይሎች ራሳቸውን ለአደጋ በማጋለጥ ጭምር ህግ የማስከበር ኃላፊነታቸውን እንደተወጡ ነው ዳይሬክተሩ የሚናገሩት። ሰልፎቹም ሰላማዊ እንዳልነበሩ በትክክል የታየበት ሁኔታ ነው ያለው። በመሳሪያ የተደገፉ ቦምብ የሚወረወርባቸው መልእክቶቹንም ስናይ ህዝቦችን ከህዝብ የሚያጋጩ የኢትዮጵያ ብሔር ብሔረሰቦች በጋራ ያጸደቁት ህገ መንግስታዊ እውቅና ያገኘ የኢትዮጵያ ባንዲራ የማይታይበት አጠቃላይ ጊዜን፣ ቦታን፣ ሁኔታን ጭምር ማዕከል ያላደረገ እና አጠቃላይ ዜጎችን አደጋ ላይ በሚጥል መልኩ በሰላማዊ ሰልፍ ሰበብ የተደረጉ ሁከቶች ናቸው። ይሄ ደግሞ ትክክል እንዳልሆነ መንግስት በተደጋጋሚ የገለጸበት ሁኔታ ነው ያለው። አጠቃላይ ፍላጎታቸውን ስናይ ሁከቱ ወደ ማይበርድ የእርስ በርስ ግጭት እንዲያመራ አጠቃላይ ህዝቡም ወደዛ እንዲገባ ከፍተኛ ፍላጎቶች ነበሩ። ይህ አቋም ደግሞ በመንግስት የመገናኛ ብዙሀንም በተደጋጋሚ ተገልጿል። ተቃዋሚው ኢዴፓ የመንግስት የመገናኛ ብዙሀን የግሎቹና ሌሎቹም ገንቢ ሚና እንዲጫወቱም በዛሬው መግለጫ ጥሪ አቅርቧል። የግል መገናኛ ብዙሀን የህትመት ውጤቶችና በማኅበራዊ ድረገጽ መረጃዎችን የሚሰጡ ድርጅቶችና ግለሰቦች የሀገራችንን ህልውና አደጋ ውስጥ ከሚከት ቅስቀሳ ተቆጥበው ለሀገራችን ዘላቂ ሰላም በሚጠቅም መልኩ ኃላፊነታቸውን እንዲወጡ፣ የመንግስት መገናኛ ብዙሀንም የአንድን ወገን አሰልቺ ቅስቀሳ ብቻ ማቅረባቸውን ትተው የሁሉም ወገን ሀሳብ የሚስተናገድበት መድረክ እንዲፈጥሩ፣ ኢዴፓ በመጨረሻም የብሔራዊ እርቅ መድረክ እንዲፈጠር ጥሪ አቅርቧል። እንዲህ አይነቱ መድረክ መግለጫው እንዳብራራው ስር እየሰደደ የመጣውን የጥላቻ፣ የመናናቅ፣ ያለመተማመንና የቂም በቀል ስሜት ለማስወገድ ይጠቅማል። የኃይል የስልጣን ሽግግርን ወደ ሰላማዊ የስልጣን ሽግግር ለመለወጥ የሚያስችል ታሪካዊ መሰረትም ይፈጥራል ብሏል። ኢዴፓ የሚያቀርበው የብሔራዊ እርቅ ሀሳብ ግን በአንዳንድ ወገኖች ከሚነሳው የተለየ መሆኑን የፓርቲው ፕሬዝዳንት ዶክተር ጫኔ ከበደ ጠቁመዋል። ይሄንን ብሔራዊ እርቅ ይሄኛው መንግስት ወርዶ ሌላ መንግስት እንዲተካ ወይም ደግሞ በአጠቃላይ የሽግግር መንግስት ይመስረት ወደሚለው አይነት አስተሳሰብ አይደለም። እኛ እያር ነው ያለ ነው። ይህን እነዚህን ችግሮች ሊፈታ የሚችል አንድ በጋራ የሆነ ሁሉም የፖለቲካ ፓርቲዎች የሚሳተፉበት ሁሉም አጠቃላይ ልሂቃን የሚሳተፉበት እወክለዋለሁ የሚለው ህብረተሰብ ክፍል እስካለ ድረስ ያወካይ ህብረተሰብ የሚሳተፍበት ሁሉንም ያቀፈ ተቋም በዚህ መድረክ ውስጥ አንድ ጥናት ሊያደርግ የሚችል ወይም ደግሞ አንድ ጥናታዊ የሆነ መስመር ሊመሰረት የሚችል በኮሚሽንም ደረጃ ልንለው እንችላለን፣ በጽህፈት ቤትም ደረጃ ልንለው እንችላለን የብሔራዊ እርቅ ኮሚሽን ወይም የብሔራዊ እርቅ አጀንዳውን ማስፈጸም የሚችል እና ጥናቱን ወደ ተግባር ሊቀይር የሚችል አካል እንዲቋቋም ግን ጥሪ እናደርጋለን። በኦሮሚያና በአማራ ክልሎች ያለውን ሁኔታ በተመለከተ ቀዳሚዎቹ ተግባራት የህዝብን ጥያቄ ማዳመጥ፣ የኃይል እርምጃን ማቆምና ያለ አግባብ የታሰሩትን መፍታት እንደሆነ የኢዴፓ አመራሮች ተናግረዋል። በሰው ህይወትና ንብረት ላይ የደረሰው ጉዳት በገለልተኛ አጣሪ ኮሚሽን መመርመሩም ሌላው ቀዳሚ ተግባር መሆኑን የህዝብ ግንኙነት ኃላፊው ኤርሚያስ ባልከው አብራርተዋል። ብዙ አካባቢዎች ላይ ግጭቶች ተፈጥረዋል። እነዚህ ግጭቶች ደግሞ የተለያዩ የሰዎችን ህይወት መጥፋት አስከትሏዋል። ስለዚህ አሁን እንደ ከዚህ በፊቱ ሳይሆን ችግሮቹ አሁንም ተባብሰው ከመቀጠላቸው በፊት በህብረተሰቡ ዘንድ ተቀባይነት ሊኖረው የሚችል ገለልተኛ የሆነ አጣሪ ኮሚቴ ማቋቋም መቻል አለበት። መንግስት በህብረተሰቡ ዘንድ ተአማኒነት ያለው ይህ የአጣሪ ኮሚቴ የሚወስነውን ውሳኔ ተከትሎ እርምጃዎች ሊወሰዱ የሚችሉበት ሁኔታ መመቻቸት አለበት። በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ ሰልፎችን ተከትሎ የደረሱ ጉዳቶችን በተመለከተ መንግስት ጥርት ያለ መረጃ አልሰጠም። የጉዳቱ መጠን ተጣርቶ በቀጣይ ይፋ ይደረጋል ሲሉ ነው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀኔራል መሐመድ ሰይድ የተናገሩት። አጣሪ ኮሚሽን ይቋቋም እንደሆነ ግን አልጠቀሱም። የኢትዮጵያ መንግስት ካለፈው ህዳር ጀምሮ በኦሮሚያ በተካሄዱ የተቃውሞ እንቅስቃሴዎች፣ እንደዚሁም በአማራ ክልል በቅማንት አካባቢ በደረሱ ጉዳቶች ላይ ማጣራት ማድረጉ ይታወሳል። ይህንን ያከናወነው ግን በአገሪቱ ያለው የኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ ገለልተኛ ለመሆኑን የሚገልጹት ተቃዋሚዎች በሁሉም ዘንድ ተቀባይነት ያለው አጣሪ ቡድን እንዲቋቋም ይፈልጋሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኢትዮጵያ ፌዴራላዊ አስተዳደርን የሚመለከት ውይይት እናቀርባለን። በኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የማህበረሰብ ሽምግልናና ሰላም ግንባታ በዊሊያምና በ ፕሮፌሰር ዶክተር ብርሃኑ መንግስቱ እንዲሁም በዊሊያም እና ሜሪ የህግ ክፍል ሲያስተምሩ የነበሩ አሁን በጡረታ የሚገኙት ፕሮፌሰር ኤሜትሪስ ዶክተር አለማንተ ገብረስላሴ ስላሴ ና በኒውዮርክ ከተማ በሚገኘው ሲቲ ዩኒቨርሲቲ የአፍሪካ ጥናት ፕሮፌሰር ዶክተር ገላውዲዮስ አራያ እንዲያወያዩን ጋብዘናል። ዛሬ የመጀመሪያውን ክፍል እናቀርባለን። ያነጋገራቸው አዳነች ፍሳሀዬ ናት። በመጀመሪያ ዶክተር አለማንተ ገብረስላሴ፣ ዶክተር ገላውዲዮስ አርአያ፣ ዶክተር ብርሃኑ መንግስቱ ለትብብራችሁና ለጊዜያችሁ በጣም እናመሰግናለን። አሁን እንግዲህ እንደሚታወቀው ኢትዮጵያ ውስጥ ፌዴራላዊ ስርዓት ከተመሰረተ ሀያ አምስት አመታት አልፈዋል። እስካሁን ባለው ጊዜ ደህና መስሎ ቆይቶ፣ አሁን ግን በአንዳንድ የአማራ ክልል ቦታዎች ከወልቃይት ጋር ተያይዞ አንዳንድ ችግር እየታዩ ናቸውና እስቲ ስለዚህ ስለ ፌዴራላዊ አወቃቀር ያላችሁን አመለካከት ብትነግሩን በዶክተር አለማንተ ገብረስላሴ እንጀምር እሺ አመሰግናለሁ ወይዘሮ አዳነች እኔ መሰረታዊው ችግር የሚመነጨው ከፌዴራላዊ አወቃቀሩ ነው ነው የምለው አንደኛ ሁለተኛ ደግሞ ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ሀይሎች የኢትዮጵያን ህዝብ ፍላጎት ወይንም ጥቅም የሚያካትቱ ሀይሎች አልነበሩ ይሄን ለማለት የምፈልገው ምንድን ነው መቶ ሰማኒያ አራት ዓመተ ምህረት ህወትና ኦነግ ናቸው ያን ቻርተር ያረቀቁት። ይሄንን አወቃቀር እንደገና በህገ መንግስት ደረጃ አጸደቁት። ይሄን ሲያደርጉ ኦነግ የሚፈልገውን ኦሮሚያ የሚባል በታሪክ ያልነበረ ግዛት፣ ሰፊ ግዛት ኦሮሚያ ተብሎ ኦነግ እንዲያስተዳድር፣ ሁለተኛ ደግሞ አማራ የሚባል በታሪክ ያልነበረ ወይም ጎንደር ወይም ጎጃም ወይም ሸዋ ወይም ወሎ ወይም ትግራይ ወለጋ እንደዚህ የመሳሰሉ አገሮች ነው የነበሩት። ግን አማራ የሚባል ክልል በታሪካችን ኖሮ አያውቅም። ኦሮሚያ የሚባል ኖሮ አያውቅም። ይህንን የፈጠሩት ሰዎች ግን ለራሳቸው አገዛዝ ይመቸናል ብለው በማሰብ ለጊዜው ለጊዜው ነው። ለዘለቄታው ግን እንደማይመች ይኸው አሁን ሰሞኑን የተከሰተው ሁኔታ እያሳየን ነው እና መሰረታዊ ችግሩ የሚመነጨው ከዚህ አወቃቀር እና ውቅሩን የሰሩት ኃይሎች የአማራው ህዝብ አልተወከለም ለእኔ ሊሰጠኝ ይገባል ብለው ወሰኑን ከልለው የተደራደሩበት ሁኔታ አልነበረም። በአማራው ክልል በኩል ቢያንስ ቢያንስ ችግሩ የሚመነጨው ከዛ ነው ለማለት ፈልጌ ነው። ይህንን የፌዴራላዊ አወቃቀር ሲያቅዱ ኢትዮጵያ እንግዲህ እንደምናውቀው የኦሮሞ ህዝብ ንቅናቄ የኦሮሞ ነጻ አውጪ ግንባር ተጨቆንን ብለው ሲታገሉ ነበር። አይደለም እንዴ? እነዛ ሲታገሉ የነበሩት በአንድ ማዕከላዊ መንግስት መተዳደሩ አልጠቀመንም፣ ተጎድተናል፣ ራሳችንን ለማስተዳር አልቻልንም፣ ተብሎ ብሔር ብሔረሰብ ራሳቸውን እንዲያስተዳድሩ የሚል እምነት ስለነበረ በተለይም በግራ ዘመን በሆኑ ኃይሎች ወይም ደግሞ ይታገሉ በነበሩት እንደ ኦነግ እና እንደ ህወሀት የመሳሰሉት እና ሌሎቹ ይህንን መሰረት በማድረግ መሰለ ይነሱ። እንግዲህ ይሄን የመሰረቱት ብሔር ብሔረሰቦች ራሳቸው እንዲያስተዳድሩ በሚል። አዎ እንግዲህ ይሄ በስሎጋን ደረጃ በመፈክር ደረጃ ኦነግ ለምሳሌ ኦሮሞ የሚባል ግዛት አለ በሚል የብሔሮች ጥያቄ የብሔር መብት በሚል ታግሏል። በእርግጥ የትግራይ ነጻ አውጪ ድርጅትም እንደዚሁ። ነገር ግን ኦነግ በመፈክር ደረጃ በተወሰነ ደረጃ ታገደ ቢባልም፣ ሰፊው የኦሮሞ ሕዝብ ደግሞ ያንን ግዛት የእኔ ነውና አንተንህ የምትወክለኝ ብሎ ድምፅ የሰጠበት ጊዜ የለም። ማዕከላዊ የሕግ አረቃቀቅ ስነስርዓት ተፈጥሮ በመቻቻል በኮምፕሮማይዝ ማለት ነው። በመቻቻል አይነት መንገድ ልዩ ልዩ ፋክተሮች ልዩ ልዩ ሁኔታዎችን በተመለከተ ሁኔታ የሀገሪቱ አስተዳደር ሊካለል ይችል ነበር። ከኢትዮጵያ ተገንጥሎ መውጣት እንደ መብት ተደርጎ በህገ መንግስት መረቀቅ፣ እንደዚህ ሁሉ የብሔረሰብ ትግል መብቶች ናቸው ብለን ማየት የሚገባን አይመስለኝም። እሺ አሁን እንግዲህ ወደ ዶክተር ገላውዲስ ሊሄድና ክልል የሚለውን ክልል ስሙን ትተን ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር የሚለው ምክንያቱም መሰረቱ የሚመስለኝ በዛን ጊዜ ሌሎቹ እነ ኢህአፓም ሌሎችም ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ የሚለው በአብዛኛው የሚቀበለው ነበርና ይህንን መሰረት በማድረግ መሰለኝ ይህንን የተመሰረተውና ይህንን በሀሳባችን ይዘን እንድንወያይ ብዬ ነው ዝም ብለን ክልል የሚለውን አንጠልጥለን ከምንወስደው። ዶክተር ገላውዴ ሳርአያ እንዴት ነው ያየሁት? የፌደራል አወቃቀር በመሰረተ ሀሳቡ ምስማማበትና በብዙ ሀገሮችም የሰራ ስለሆነ ለኢትዮጵያም እንደ መፍትሄ ነበር ያየሁት ከመጀመሪያው ነው። ሆኖም ግን አንዳንድ ጊዜ ብሔር ብሔረሰቦች እንላለን እንጂ እኔም በነገራችን ላይ የማምንበት ነው የምደግፈው ነው ብሔሮች እኩልነት እንዲያገኙ ከተቻለም ራሳቸውን የሚያስተዳድሩበት ሁኔታ ከተፈጠረ መልካም። ባህላቸውን እና ቋንቋቸውን የሚያሳድጉበት መንገድ ከተፈጠረ መልካም። ነገር ግን ከኢትዮጵያ ታሪካዊ አንጻር ከተነሳን ምን ያህልስ ማስተዳደር ይችላሉ የሚልም ጥያቄ ሊመጣ ይችላል። አንዳንድ ጊዜ አሁን በአንጻራዊ በሆነ መንገድ እንኳን ካየ ነው ትንሽ የተማረ እና እውቀት ያለው ወይም አገር ማስተዳደር ይችላል ብለን የምናያቸው ብሔሮች ምናልባት ትግራይ፣ አማራና ኦሮሞ ነው ሊሆን የሚችለው። ሌላው ግን በጣም ተበድሎም ተንቆም ተረስቶም የነበረ እንደነ ጋምቤላና አለ ምንጊዜም በማዕከላዊ መንግስት ላይ ጥገኝነት ይኖራል። ምንጊዜም እና ራሳቸውን ያስተዳድሩ ሲባል እኮ ያን ሁሉ ነገር ማየት ያስፈልጋል። ግን ዋናው ነገር እኔ ምንድን ነው ያሰጋኝና ከመጀመሪያውኑ እና በአንድ መጀመሪያ በጻፍኩት መጽሐፍ ላይ በዘጠና አምስት በፈረንጅ ይሄ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃት ህሊናት በጨመረ ቁጥር በልዩነታችን ላይ ማትኮር እንጀምርና ና ፍርክርስካችን ይወጣል ችግር ላይ እንወጥቃለን ብዬ ጽፌ ነበር። ይህን ሁሉም ማየት ያስፈልጋል እኮ። አሁን ያለው ካርታ የኢትዮጵያ ካርታ ካየ ነው። አንድ የእንግሊዝ አንትሮፖሎጂስት የጻፈው ዶናልድ ዶናም የሚባል ከሌላች ወንዲ ጄምስ አብሮ የጻፉት ናቸው። ዘ ሳውዘርን ማርቸስ ኦፍ ኢምፔሪያል ኢትዮጵያ ይላል መጽሐፉ። ካርታው እንዳለ ተመሳሳይ ነው በጣም ካርታው እንዳለ ማክሮ ሪጅንስ ይለዋል ዶናልድ ዶናም። እኛ ደግሞ እዚህ ክልል ብለነዋል፣ ወይም ክልል ብለውታል ኢህአዴጎች ማለት ነው እና በቋንቋ ብቻ ካልክ ብትንትኑም ይወጣል አንድ ነገር እርግጥ ነው ለብሔሮቹ እኩልነት ተብሎ የተደረገ ሊሆን ይችላል፣ እንደ ጠቀሸው በዛ ላይ ችግር የለብኝም። ግን የሚሻለው የሆነ የነበረው ምንድን ነው? ኦሮሚያ የሚባል አካባቢን ቢኖርም እዛ አካባቢ ደግሞ አት ንዑስ ብሔሮች አሉ ሌሎች በአካባቢው። እነሱስ ምን የሆኑ ነው? በጣም አስቸጋሪ ሁኔታ ስለሚፈጠር ህብረ ብሔር የግዛት ክልሎች ቢፈጠሩ ይሻል ነበር፣ የሚል እምነት ነው ያለኝ። እኔ በነገራችን ላይ እንግዲህ አሁን ያነሱት ደቡብ ህዝቦችን ካየን ደቡብ ህዝቦች አንድ አይደለም ወይ ቋንቋ አይደለም። ለምሳሌ እነሱ የተለያዩ ብሔር ብሔረሰቦች ወይም ብሔረሰብ እንበላቸው በአጠቃላይ አብረው እየሰሩ ነው፣ ካለምንም ችግር አማርኛ እንደ የስራ ቋንቋቸው አድርገው እየሰሩ ነው። እንግዲህ እሷ እንደ ጠቅሳት ነበር አሁን ንዑስ ኢትዮጵያ ሆና የቆየችው የደቡብ የሚባል ነገር ነው እንግዲህ የደቡብ ክልል እዛ ላይ እንግዲህ፣ ጉራጌ ያለ፣ ሀዲያ አለ፣ ከምባታ አለ፣ ሲዳማ አለ፣ ጊዲ አለ፣ ቡርጅ አለ፣ ጊዲቹ አሉ፣ ቆር አሉ፣ ከፋ አሉ፣ በጣም ብዙ ናቸው። የእናቴና የአገሬ ናፍቆት እስከ መቼ በሰው ሀገር ላይ ለሰቃይ

የብራዚል ሪዮ ዲጄኔሮ በመካሄድ ላይ ባለው የኦሎምፒክ ውድድር ኢትዮጵያውያን አትሌቶች እየተሳተፉ ይገኛሉ። የወርቅ ሜዳሊያዎችም እየተገኙ ናቸው። ይህንን አስመልክቶ የስፖርት ጋዜጠኛና አማካሪ ከዚህ በፊት በዓለም አቀፍ የአትሌቲክስ ፌዴሬሽን ለረጅም ጊዜ ሲጽፍ የቆየ በዓለም የኦሊምፒክ ኮሚቴ አይኦሲ ውስጥም የሰራ ወጣት የስፖርት ጋዜጠኛና አማካሪ ነው፣ ኤልሻዳይ ነጋሽ። ኤልሻዳይ እንደምናመሸ እንደምናመሸ። ሄኖክ እንግዲህ የሪዮ ኦሊምፒክስ በጣም ደስ የሚል ሆኗል፣ በብዙ መልኩ ኢትዮጵያን በተመለከተ። እስኪ ከዛሬውን ጀምርና ሶስት ሺህ ሜትር መሰናክል የሴቶች ፍጻሜ ተካሂዷል። ምን ይመስላል ዛሬ? መልካም በሴቶች ሶስት ሺህ ሜትር መሰናክል ሶስት ኢትዮጵያውያን አትሌቶች ፋን ያልሰው ነበረ። ሶፊያ አሰፋ፣ እጤነሽ ዲሮና ህይወት አያሌው ውድድሩ በጣም ጠንካራና ዓለም ሬከርድ ለመሰበር አንድ ሰከንድ የቀረው ውድድር ነበር። በዚህ ዜግነቷ ከኬንያ ለውጣ ለባህሬን የምትሮጠው ሩት ጀቤት አሸንፋለች። ጥሮኑ የሚባል ሰዓት ነበር ያስመዘገበች በዓለም ሁለተኛ ፈጣን ሰዓት ነበረ። በኢትዮጵያ በኩል የተሰለፉት ሶፊያ አሰፋ፣ ቴነሽና ድጊዮት ጥሩ ውድድር አልገጠማቸውም ጥሩ ከነሱ የተሻለ ውጤት ያመጣ ሱ ሶስት እሷም ስድስተኛ በመሆን ውድድሩ አጠናቀቀች። ኤልሻዳይ እንግዲህ በዚህ በሶስት ሺህ ሜትር መሰናክል ማጣሪያ ውድድር ላይ ኢትዮጵያዊቷ ቴኔሽ ዲሮ ጫማዋ ወልቆባት ውድድሩን ብትፈጽምም ወደ ሁለተኛው ዙር ለማለፍ አልበቃችም። ግን የዓለም የመገናኛ ብዙሀን በስቴዲየሙ ሪዮ የነበሩት ሰዎች ራሱ በጣም በጭብጨባና ና በአድናቆት ነበር የተቀበሏት። After her mishap and dragging three of them away is going to make it doubly hard for Dero, who's still 50 meters behind, to get back to them. <laughs> ነገሮችን ነው የምናየው። ይህም በዚህ ዓመት እንግዲህ ካየ ናቸው ልዩ ነገሮች ምናልባት ከዋናተኛው ከሮቤርት ኪሮስ ቀጥሎ ሁለተኛው በኢትዮጵያ በኩል አስደናቂና ለየት ያለ አጋጣሚ ለምንገምተው ሁኔታ ተፈጥሯል ማለት ነው። ኤልሻዳይ እንግዲህ መቼም ብለሽ ጻፊበት ታሪክ ተሰራ ከተባለ የአልማዝ አያና የአስር ሺህ ሜትር ውድድር ነው። ይሄንን እንግዲህ ብዙዎቻችን በተለይ እናንተ ሩጫ ውድድር በምንዘግብበት ጊዜ የ1000 ሜትር ሬከርድ በቻይና በ1993 ዓ ም የተመዘገበ ነበርና አልማዛያና ይህንን ሬከርድ መስበሯ በእውነት ታሪክ ነው። አልማዛያና በጣም ትልቅ ታሪክ ነው። አንዳንድ ጊዜ በዚህ ዘመን ፈጠሬ በጣም ያስደስተኛል በዚህ አይነት ነገር ማየት ብለን ሁላችን ደግመን ልናወራው የሚገባው ታሪክ ነው። ይሄ የሆነበት ምክንያት አንደኛ በሩጫ ዓለሙ እስካሁን ድረስ የሚነገሩ ብዙ ነገሮች አሉ። አንዱ ከሚነገሩት ነገሮች ውስጥ ሁልጊዜ የዓለም ሻምፒዮናና የኦሎምፒክ ውድድሮች በጣም ታክቲካል ይሆናሉ። ሰዓቶቹ በጣም ቀርፋፋ ሰዓቶች ናቸው እና እንኳን ሪከርድ ለመስበር ቀጥሎ መሪውን ተከትሎ ውሃ ውድድሩን በአራት መቶ ሜትር ወይም በሁለት መቶ ሜትር ሲቀር ሮጦ ማጠናቀቅ ነው የሚል ነገር አትሌቶቹም ላይ ተመልካቹም ላይ እንደ በተደጋጋሚ ከመነገሩ የተነሳ እንደ ሃይማኖታዊ እውነታ ተደርጎ ነበር የሚታሰቡ ይሄንን ተባብራን እንጣለችዋል ማዛኛ ና ትልቅ ውድድር ላይ ዓለም ሬከርድ መስበር እንደሚቻል በትዛዝ አሳይታለች። ምናልባት እርሷ የፈጠረችው ስሜት እና ድባብ ሊሆን ይችላል። አሁን ቅድም ሶስት ሺህ ሜትር መሰናክል ላይ አይቻልም ብሎ የገመቱ አትሌቶች በሙሉ ታክቲካቸውን በዛ መንገድ ቀይረው ውጤትን ውድድርን ከማሸንፍ በተጨማሪ ሪከርድ ሙከራ ለማድረግ እንደሚቻል እየተቀጠሉት ነው። እንግዲህ አልማዝ አስር ሺህ ሜትር እወጣለች፣ የዓለም ሪከርድ ሰብራለች። አምስት ሺህ ሜትር ላይ ደግሞ ምን ልታድርግ እንደምትችል ከሆኑ ከወዲሁ በጣም የሚያጓጓ ሁኔታ ነው የተፈጠረው። ኤልሻዳይ፣ ስለ አልማዝ አያና እንደ ማናት የሩጫ ታሪኳ ከየት ነው የመጣችው እነዚህ የመሰለው እንነጋገራለን። ግን አምስት ሺህ ላይ እሷ ብቻ ነች ያለችው። ገንዘቤ ዲባባም እዛ ላይ ትሳትፋለች ገንዘብቤ ዲባባ ማጣሪያ አምስት ዘንድሮ ስላሮጠች ሺ አምስት መቶ ላይ ብቻ ነው የምትሳተፈው። ነገር ግን በአምስት ሺ ሜትር ላይ ባለፈው ዓለም ሻምፒዮና ላይ ብር ሜዳ ባለቤት የነበረች ሰንበሬ ተፈሪ በዚህም ውድድር ላይ ትሳተፋለች። እንዲሁም ወጣቷ ያበባ እየሻነን በዚህ ውድድር ላይ ነው እንግዲህ እስካሁን ያለኝ መረጃ። በአትሌቲክስ ውድድር ደቡብ አፍሪካ እየመራች ትገኛለች የአፍሪካውን ሰንጠረዥ በአንድ ወርቅ በአምስት ብርና በአንድ ነሐስ፣ ኬንያ ደግሞ በአንድ ወርቅና በሶስት ብር ሁለተኛ፣ ኢትዮጵያ በአንድ ወርቅና በሶስት ነሐስ ሶስተኛ ሆነው እንግዲህ ሰንጠረዡን ከአንድ እስከ ሶስት ይዘውታል። ኤልሻዳይ ነጋሽ የዓለም አቀፍ የአትሌቲክስ ፌዴሬሽን እና የዓለም አቀፍ የኦሊምፒክ ኮሚቴ ውስጥ ለረጅም ጊዜ የሰራ የስፖርት ጋዜጠኛና አማካሪ ነው። አመሰግናለሁ ኤልሻዳይ ለትንተናው። እኔም አመሰግናለሁ ነው። መልካም ምሽት። የምሽቱ ዝግጅት ወደ መጠናቀቁ ተቃርቧል። አስቀድመም በኢትዮጵያ ፌዴራላዊ ስርዓት ላይ ያቀረብንላችሁ ትንተና በረቡ ዕለት ዝግጅታችን እንደሚቀርብ ለማስተዋወቅ እንወዳለን። ለዛሬው እንሰናበት መስታወ። አዎ እንግዲህ በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢናን በመጠቀም አስተያየቶቻችሁን አድርሱን።